ወጣት አሜሪካውያን በፕሬዝዳንታዊ ምርጫ ዘመቻዎች ከበጎ ፈቃድ አገልግሎት እስከ ምርጫ አስተባባሪነትና በየግላቸው ደግሞ ድምፅ በመስጠት ይሳተፋሉ። ኤቨን ግሌዘር በሰሜን ቨርጂኒያ የስፓኒሽ ቋንቋ መምህር ነው። የራሴ ፖለቲካ አመለካከት አለኝ። ነጻ ሀሳቢ ሰው ነኝ። ለዘብተኛ ፖሊሲዎችን እመርጣለሁ እንዲተገበሩም እፈልጋለሁ። የጤና አገልግሎቶች እንዲዳረሱ፣ ባለጸጋዎች ተጨማሪ ግብር እንዲከፍሉና ሀብት የሌላቸው ሰዎች የተለያዩ አገልግሎቶችን እንዲያገኙ እፈልጋለሁ። የዛሬው የሱፐር ቲውስዴይ ታላቁ ማክሰኞ ምርጫ በዴሞክራቶቹና ሪፐብሊካኑ ፓርቲ እጩ ተወዳዳሪዎች መካከል ማን ለማሸነፍ ጎዳናውን እንደሚጠርግና የትኞቹ ደግሞ ከምርጫው ራሳቸውን ገለል እንደሚያደርጉ ይለያል። እጮቹን እንግለጽላችሁ ዴሞክራቶቹ፣ ሜዳው ለሁለት ጠቧል። የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንና የቨርመንቱ ሴናተር በርኒ ሳንደርስ ብዙም ሳይራራቁ ይፎካከራሉ። ሪፐብሊካኑ፣ የቡድኑ መሪ ዶናልድ ትራምፕ ናቸው። የቴክሳሱ ሴናተር ቴድ ክሩዝ፣ የፍሎሪዳው ሴናተር ማርኮ ሩቢዮ እንዲሁም የኦሃዮ አገረ ገዢ የቀዶ ጥገና ሕክምና ባለሙያው ቤን ካርሰንም አሉበት። እጩዎቹ በቴክሳስና አጎራባች አካባቢዎች ድምጽ ለማግኘት ዘመቻቸውን አጠናክረው ነው የሰነበቱት። አንዳንድ የህዝብ አስተያየት አህዞች እንደማያመለክቱት በቴክሳስ ቴድ ክሩዝ በሰፊ ልዩነት እየመሩ ነው። በአጎራባቿ አርካንሶ ግዛትም በጥቂት ልዩነት ይመራሉ። ከላይ ድምጹን ያሰማናቸው አሜሪካዊ ኤቨንግሌዥር ተወልዶ ያደገው አርካንሶ ነው ያደግኩት አርካንሶ ነው የቢል ክሊንተን ሀገር ሊትል የተወለድኩና ያደግኩትም እዚያው ነው። በደቡብ ግዛቶች ያሉት ትላልቅ ከተሞች ለዘብተኛ አመለካከት ነው ያላቸው፣ ገጠራማ አካባቢዎች ግን ውግ አጥባቂዎች ይበዛሉ። ሃይማኖታቸውን ያጠበቁ በገንዘብ ወጪም እንዲሁ። በእነዚህ አካባቢዎች እንደ ክሩዝና ትራምፕ ያሉ ውጪዎች በቀጥታ የውግ አጥባቂዎቹን ፍላጎት ለማሟላት እንደሚሰሩ ስለሚናገሩ ድምፃቸውን ይሰጧቸዋል። የመንግስት ድርሻ እንዲሰፋ አይፈልጉም። ጦሩ እንዲጠናከር ይፈልጋሉ። የጦር መሳሪያ ፈቃድ ላይም ነጻነት እንዲኖር የሚሹ ናቸው። ለመሆኑ ወጣት አሜሪካውያን በዚህ ምርጫ የሚያሳስቧቸውና ድምፃቸውን የሚሰጡባቸው መስፈርቶቻቸው ምንድናቸው? ኤቨንግሌዥር ያብራራል። በእኔ ዕድሜ ክልል ያሉ ወጣቶች የምጣኔ ሀብቱ ጉዳይ ያሳስባቸዋል። ማለትም ቤት ለመግዛት መቻል የተሻለ ኑሮን መስርቶ ወደፊት ቤተሰብ ለመመስረት እንፈልጋለን። ከዚያ በተጨማሪ ደግሞ ከእኛ ባነሰ የኑሮ ደረጃ ላይ የሚገኙ ሰዎች አገልግሎቶችን እንዲያገኙም የሚል ፍላጎት አለን። ዛሬ በሱፐር ቲዩዝዴ አሜሪካውያን ድምፅ ሲሰጡ ውለዋል። በነገራችሁ ላይ የሪፐብሊካኑ ፓርቲ እጩ ለመሆን የሚያስፈልገው የእንደራሴዎች ቁጥር ቁጥር 1237 ሲሆን ለዲሞክራቶቹ ደግሞ 2383 ነው።